መዝናኛ አዲስ አበባ ራስ ሆቴል ወር በገባ የመጀመሪያው ረቡዕ በሚቀርበው የግጥምን በጃዝ መሰናዶ እያዩ ፈንገስ እንዲህ ይናገራል። አንዱ የኔ ብጤ ድንባሻ ወና ቤቱን ብርግድ ዳርጎ ይገባና፣ ማንን አስተያጠህ? አንድ ቢራ ጌታዬ። ለእርሶ ቢራ አንሰጥም። ለምን? ለበቂ በላይ ስለጠጡ፣ ሁኬርስ ብሎ ይወጣል። እንደገና እዛው ቤት ተመልሶ ብርግዳ ሆነ። እስከ አንተ አንድ ቢራ የታይ ቢራ ለሱ አልሰጥም ለምን? በጣም ስለጠጡ፣ ሁከስ። ለሶስተኛ ጊዜ እዛው ቤት ተመልሶ ይመጣል። በሩን ብርገጅ፣ ቢራ ቢራ የለንም። ለምን? ስለጠጡ አለና እየውና ና አንተ ሁሉም ቤት ነው እንደምሰራው። ጤና ይስጥልን። የዛሬው ሳምንታዊ የመዝናኛ መሰናዶ እያዩ ፈንገስን በጨረፍታ ያስቃኛችኋል። እሸቴ በቀለ ነኝ። አብራችሁን ቆዩ። አውራዎቹ ባለፈው የገቡት ጦር ልብ ዳይመንድ ምናምን የሚባለውን የካርታ ጨዋታ አቁትም አሉ። በኋላ ሲጣራ እነሱ የለመዱት በቤት ካርታ መጫወት አስራ ሶስት አስራ ሶስት የቤት እና የቦታ ካርታ ይዘው የቦሌውን ጣልከው፣ እንዴ፣ የፒያሳው ሞተ፣ የሜክሲኮን መዛስክ ይባባላል ባሉ Yeah. ወዳጁ ፈጣሪና ነፋስ ሀብቱ በእጁ የሚያንጠለጥላት ፔስታል እያዩ ፈንገስ ግሩም ዘነበ የሚተውነው የእያዩ ፈንገስ ትዕይንት ከአንድ ዓመት በፊት ብቅ ያለው በራስ ሆቴል መድረክ ላይ ነበር። ጸሐፊው በረከት በላይነህ የእያዩ ፈንገስ ሐሳብ የነቃው ከአውግቸው ተረፈ እያስመዘገብኩ ነው ከተሰኘ ጽሑፍ ውስጥ የተቀነጨበ የመድረክ ትወና እንደሆነ ይናገራል። እያዩ ፈንገስ ያው ልብ ወለደ የሆነ ገጸ ባህሪ ነው። ራስ ሆቴል ላይ ግጥምን በደሳጅበን የምናቀርበው አንድ ፕሮግራም አለ። አንድ ቀን ግን ግሩም የአውግቸው ተረፈን እያስመዘገብኩ ነው የሚል ሾርት ስቶሪ ወደ ፕሌይ ቀይሮ መኩሪያ የሚባሉ ካራክተርን ወክሎ ሲጫወታይቸው እሱን ጨርሶ ሲወጣ ጥሩ ስለነበረ ትወናው ለምንኝን ለጸባሪ አንቀጥላቸውም። እኛም እየጻፍናቸው ሀሳቡን ይዘን ሶሻል ክሪቲክስ ነገር ስለሆነ ውስጡ እሳቸው ውስጥም ያለው እንደዛ ብለን ተነጋገረን። ከዛ እሳቸውን ነበር ልጽፋቸው የፈለግኩት። ያው ከጉጨው ጋር በማውራት ግን ቁጭ ብዬ ሳስብ ዘመን የኖሩም ሰው ስላልሆኑ ሌላ ነገር ማድረግ እንዳለብኝ አሰብኩ። ስለዚህ እያዩ ፈንገስ የሚለው ካራክተር መጣ። እያዩ ፈንገስ በየወሩ እዛ የፖለቲክ ጃዝ ፕሮግራም ላይ በግጥሞች መሀል እንደ ስን ገብቶ ሀያ እና ሀያ አምስት ደቂቃ አንዳንዴም እስከ ሰላሳ ደቂቃ እየረዘመ የሚቀርብ የአንድ ሰው ተውኔት ነው። ማለት ቅንጫቢ ተውኔት ብንለው ነው የተሻለ የሚሆነው። ይሄ ሌባው አባት፣ የሚጋ አባት፣ ያቡሎ አባት። እሱማ ልጄ ማንም እብድ መጫወቻ እንዲሆን አልፈልግም። እብድ እብዳሌ ነገር ግን እብድ አለ። ትላንትና ማታ ሰክሮ ከመሬት አንስቼ ቤት ያስገባሁት እኔ ነኝ፣ እብድ አለኝ። ጨርቁን ጥሎ ሰክሮ አንስቼ ለሚስቱ ያስረከብኩት ማታ የነበርኩ ጠዋት ከእንቅልፌ ቀስቅሶ እብድ አለኝ። ኑሮውን ያላቋቋመ ሰውዬ እኔ ለመክሰስ ኮሚቴ አቋቋመ። ለነገሩ ፈንገሱ ነው፣ ፈንገሱ ነው የሚያደፋፍር፣ የሚያናንቅ ፈንገስ በየቤትሽ ገብቶልሻል። የቀድሞው መምህር እያዩ ፈንገስ ከምኩራቡ ቆሞ የልቡን ሲናገር አይፈራም፣ አይመርጥም፣ ይተቻል፣ ይነቅፋል፣ ይሳለቃል። እያዩ ፈንገስ ፖለቲካዊ፣ ኢኮኖሚያዊና ማህበረሰባዊ እውነቶችን እያነሳ ይሳለቃል። በእያዩ ፈንገስ አገር በእያዩ ፈንገስ ምድር የሚነቀስ በዝቷል። መገፋቱ የእሱን እውነት ለመናገር ድፍረት የሰጠው ይመስላል። መምህር ነበር፣ ያነባል፣ ይጽፋል፣ የገጣሚ ነፍስ አለው። እነኝህ ነኝህ በቂ ናቸው ለመሳለቅ ለማየት ምን ለማለት። ሌላኛውና ትልቁ ጉዳይ ግን መገፋት እንደ ሰው ሰውዬው ደጋግሞ የሚናገረውም ነገር ይሄንን ነው ያው ሰው ለሰው አንናበብም። ኢትዮጵያ ውስጥ ያሉ ብዙ ችግሮች ሰው ለሰው ቢጨባበጥ፣ ቢያያዝ፣ ቢረዳዳ መፈታት የሚችሉ ናቸው አብዛኞቹ። ላይፍ በጣም አጭር ናት። መቶ አመት እንደዚህ እንደዚህ አይኖርም። የሆነ ሰው ቤት የልብስ ቁምሳጥን ሞልቷል፣ የማይከፈተው እንዳይወድቁ ነው ልብሶቹ፣ ሞልቶ ከቁም ሳጥኑ ኢሚዲየት ጀርባ ባለ ቤት ግን ልብስ የሌለው ሰው እንደዚህ እንደዚህ ሊኖር ይችላል። ሁለቱ ቢገናኙ እንዲህ አይነት ቁሳዊ ነገሮቹ ይፈታሉ። ቁሳዊ ነገር ደግሞ ወደ መንፈሳዊ ነገር ያድጋል ወደ ነፍስ ያድጋል እና እነኝን ባለመታየታቸው የተነሳ ግርግር በጣም ስለበዛ እየተገፋፋን እያለፍን ነው። ሰው ማዊት የሚገባውን ነገር እያየ አይደለም። እንደ ግለሰብ መጠንተን መቻል አለብን። በቃ አንድ ሀገር ግለሰቦች ላይ እንዲቴል ሰርታ እሱ ላይ መግባባት ካልቻለን ችግራችን ሊፈታ አይችልም። ይሄ ብሌም ሽፍቲንጉን ምናምን ትተ ነው ራሳችን ላይ እናውራ። የጣልናቸው ባህሎች፣ የረሳናቸው ነገሮች እነኝ እነኝ ላይ ነው የሚቆየውና መገፋቱ ዋናው ነው። የሂውመሩ የስላቁ የቀልዱ የሁሉም ነገር ምንጩ ነው እና ልክ ሐዘን ደርሶብኝ ስደነግጥ መደንገጤን አባባሱት ሌሎች ነው የሚለው። ጥቂት ግን አይኔን አይተው ማንበብ ይችሉ ኖሮ ላገግም የምችል ነበር ምናምን ነው የሚለው እና እያንዳንድሽ ልዩ ክሊኒክ ያስፈልግሻል። አዎ የመንፈስ በሽታሽ ብሷል። ስለዚህ ልዩ ክሊኒክ ከፍተንልሻል ከክሊኒካችን አገልግሎት አንዱ የተፈታ ህልም እናስራለን። እዚህ ሰፈር ህልም አሳሪ እንጂ ህልም ፈቼ አያስፈልግም። አላአግባብ የተፈታ በርካታ ህልም አለ። እዚህ አዳሜ የልጅነት ህልሜ፣ የወደፊት ህልሜ ላገሬ ማለምላት ምናምን እያልሽ አይደል በነፍሰ ስጋትጫ ስለዚህ ህልሞችሽ ተሰብስበው መታሰር አለባቸው። ንግግሩ ሳይሆን ተናጋሪውን የጎዳኝ የሚለው እያዩ ፈንገስ ሰውነቱ ተጎሳቅሎ በሚኖርባት መንደር የሚያስተውለው ኢ ፍትሃዊነት እየተገፋም ያንገበግበዋል። እናም ይናገራል። ሲስቅ እምባ እያቋረጠው፣ ሲያለቅስ ሳቅ እየቀደመው አብዝቶ የተቻል ይሳለቃል። በው ረር ቅጠልስል ከፈትኩላቸዋ እያዩ ልዩ ክሊኒክ የተጣመመ ሐሳብ እናቃናለን። የጸረ ስድብ ክትባት እንሰጣለን ጭንቅላት አጥበን እንተኩሳል። ከሁሉም ከሁሉም ግን እንተዋወቃለን እኮ ከሁሉም ጋር እንተዋወቃለን እኮ። ይህን ነው እንግዲህ እ ንግግሩ ሳይሆን ተናጋሪው ነው የጎዳኝ ማለት አልኳቸው። በተለይ ለዚህ ለሌባ አባት ጮክ ብዬ ንግግሩ ሳይሆን ተናጋሪው አንተ መሆንህን የጎዳኛል። እቺ ከአራቱ አንዱ ተበላይ መጣችሁ ያች ሴት ካቻምና ከባሏዋ ጋር ስትካሰስ ማመልከቻ የጻፍኩላት እኔ መበደሏን መናገር ያቃታት እምባዋን መተርጎም ያቃታት ሕመሟን መናገር አቅቷት ስታቃስት የደረስኩላት ሰውዬ ሐዘኗን መስመር ያስገባውላትን ሰው ተደራጅታ እብድ የቤቷን ጓዳ ገመና ወረቀት ላይ ያሰፈርኩላትን ሰው ለልጃት መጠንም አለች። ከፈት ኩላታ ከፈት ኩላታ ክሊኒኬን አፍና ጆሮ እናመጣጥናለን። አንጀት ሁለቱንም እናራራለን። ሆድ እናባባለን። ልብ እንመዝናለን። እውቀት ባልትራሳውንድ እናነሳለን ከፈት ኩላታ ክሊኒኬን ለፈት ኩላታ አንጀቴን ሲያቃጥሉት እኮ ነው በየበራቸው ላይ የሄድኩ ብሳረግና ስነግራቸው የነበረ። እያዩ ፈንገስ አሁን በአንድ ሰው የሚተወን ተውኔት ሆኗል። ፀሐፌ ተውኔቱ አሁንም በረከት በላይነህ ሲሆን የመድረክ ፈርጦ ግሩም ዘነበ የእያዩ ፈንገስ ገጸ ባህሪን ይጫወታል። ቲያትሩን አበባው መላኩ ያዘጋጀው ሲሆን ጆርጋ መስፍን አበጋዝ፣ ክብረ ወርቅ ግሩም፣ መዝሙር በዛ ወርቅ አስፋውና ግዛቸው ተሾሜ የተሳተፉበት ሙዚቃም ተሰርቶለታል። በረከት በላይነህ ቀድሞ በራስ ሆቴል ይቀርብ የነበረውና አሁን ወደ ወጥ ቲያትርነት ከፍ ባለው እያዩ ፈንገስ መካከል ልዩነቶች መኖራቸውን ይናገራል። የራስ ሆቴሉን መንገድ እያዩ የሚባል የሆነ አንድ አጥር ተጠግቶ የላስቲክ ጎጆ ቀልሶ የሚኖር ሰው የሆነን መንደር ሲያልፍ ቆም ብሎ የሚያወራባት ቦታ ምኩራብ ናት። በከስ ያለች ቦታ እንደማለት ነው። ራሱ እዛ ጋር ቆሞ ዲስኩሩን አሰምቶ እንደማለፍ ነው የምወስደው። ወደ ቲያትሩ ስንመጣ ግን መሻገሪያ ሙዚቃ ገብቶለት፣ መነሻ መድረሻ ኖሮ፣ ጭብጥ ነገር ኖሮ፣ ድብን ያለ አንድ የምታነሳው የምትይዘው ሜሴጅ እሱ በደንብ ቀጥቀጥ አድርጎ የሚያልፍበት ቲያትሪካል ኤሌመንቶቹ እንዳለ የተሟሉለት ሴቲንግ፣ በጣም ያለው ሴቲንግ የተሰራለት። ለምሳሌ ያኛው መንገድ ላይ እንደማለፍ ማለፍ ነው፣ ይሄ ግን ቤቱን እዛው አንጥተ ነው መንደሩን ምኑን እዛው ሰርተ ነው ሁሉ የቲያትር ግብዓቶች ተሟልተውለ ነው። ይሰራል እንደተባለው አንዳንዴ ዋናውን አጥመ ታሪኩን ሳይስት ጉዳዮቹን ግን ድንገት ሊቀያየራቸው ይችላል። ቀልዶቹ ላይ እንደዚህ እንደዚህ ነገሮች ላይ ይኖራሉ። በተረፈ ግን ስቶሪ ላይኑን ሳይለቅ ይዞ መምጣቱ ያን ያህል ያሰኘዋል። ከሰዓቱም ርዝመት አኳያ ስናየው ይሄ አንድ ሰዓት ከአምሳ ያህል ድረስ ይቆያል። እያዩ ፈንገስ ፈጣሪውንም አይፈራም፣ እንደ ጓደኛ ያናግረዋል፣ ይመክረዋል፣ ሲያሻውም ያኮርፈዋል። ከፈጣሪው ጋር የሚያነታርከው ጉዳይ ግን ያገሩ የመንደሩ ነገር የፈንገሱ ጣጣ ነው። አለቃ እየታማ ነው። አለቃ ምነው፣ እንዲህ ቦያችንን ተነጣጥቀን በየደጁ ስንፈስ ዝም አልክ እየተባልክ ነው። ይህንን ሁሉ ወጣ ሊሰጥህ ቦይ መከልከል ምንምን ጥበብ ነው። እየተባልክ አልቆረፍከኝ ነው እኮ ትናንትና፣ ስለቀጣው ስለ ሰከርኩ ነው እንዳኮረፍገኛለን አለቃ። ለማስብበት ለሌላ ሰው ያስቀመጥከውን ፉርፊያ ነው ለኔ እየተጠቀምትያለ ለኔ ፉርፊያ ማሳደር ፌር አይመስለኝም አለቃ። እውነቴን ነው የምነግርህ። አንተ ሥራ ስለሚበዛብህ የሚያስቀይም ብዙ ስለሆነ አንዳንዴ የማይሆን እርምጃ ልትወስድ ትችላለህ።

በረከት በላይነህ ለዶቼቨለ ተናግሯል። ምናልባት ከሦስት ወራት በኋላ የውጭ ጉዞ ሊጀምር ይችላል። በነገራችን ላይ እያዩ ፈንገስ ነሸጥ ሲያደርገው በቃሉ የሚወጣቸው ግጥሞች ውስጥም ኢፍትሐዊነትን ይተቻል፣ በመንደሩ የጎደለውን ይነቅሳል። የዛሬ መሰናዷችንን በእያዩ ፈንገስ ግጥም እንቋጭ። ንፋስ ወዳጄ፣ እንደ ዋዛ የትም ወድቀው ከቀሩት የፌስታል ንብረቶች መካከል ቀዩን አጀንዳዬን ምዘዝና ገጽ አንድ ላይ የያዩን ጦ ቶ ራስ እለዋለሁ ራስ እለዋለሁ ረፉ ዘመመ ብላችሁ የሰው ቤት አትግፉ እሾክ ለማሳመር አበባ አታርግፉ ረፍ ረፍ ቆም ያለው ለማለት አጥሬን አትደገፍ ለአመዳም ወዘናህ ገላዬን አትግፈፍ ረፍ በመስመር ፍካ በድንበርህ ለምልም በየአልጋ ህደር በየእንቅልፍህ ዓለም ማን እንደሰለፈኝ ማን እንደሰበረኝ ጠያቄ አጣሁ እንጂ መልስማ ነበረኝ። ምክንያት ታመመ መፍትሄ ታመመ ከጥያቄው በፊት መልሱ እየቀደመ ሌብነት ገነነ ግርግር ገነነ ብልጭ ልጭ ገነነ ድንግርግር ገነነ፣ ኪሳራ ገነነ፣ ደላሎች ጀገኑ፣ ባሏ ለገበያ ዋጋ እየተመኑ ታከም ታከም ረፍ